አጭር ጸሎት እንጸልይና ወደ ቃሉ እንሄዳለን። አጭር ጸሎት እንጸልይ። ቅዱስና ታላቅ ሆንክ የዘላለሙ አምላክ አባታችን እግዚአብሔር እንደገና በታላቁ ዙፋን ፊት አለንና እናከብረሃለን። አቤቱ ቅዱስ ቃልህ በጣም አስደናቂና እውነተኛ የህይወት ለዋጭ ስለሆነ ጌታ፣ መንፈስ ቅዱስ የሚጠቀምበት ኃይለኛ እውነት ያለበት ስለሆነ ስለ ቅዱስ ቃልህ ምስጋና ላንተ እንሰጣለን። አቤቱ ጌታ ሆይ፣ አሁን በመንፈስ ቅዱስ አማካኝነት በመካከላችን ተመላለስ። እያንዳንዳችንን ልክ እንደዘመርነው ደስታ በውስጣችን የሚፈልቅበትን አስደናቂ መንፈስ ቅዱስን አሰራር በውስጣችን እንድሰራ እንጸለያለን። በመካከላችን የሌለውን ወንድማችንን ቴዎድሮስን እናትን እና ቡሽን አንተ እንድታስባቸው በጌታ በኢየሱስ ስም እንጸልያለን። ጌታ ሆይ አንተ እዚህ ከእኛ ጋር እንዳለ ከእነሱም ጋር እንድትሆን እንድትባረካቸው እንማጸናሃለን። ቀሪውን ጊዜያችንን ተረከብ። አንተ ክብር ይሆንልህ። በጌታችን በኢየሱስ ክርስቶስ ስም አሜን። ዛሬ የማካፍላችሁ ቃል ያው ገላቲያን፣ ቀጥላለሁኝ ግን እዚህ ዮሐንስ ወንጌል ምዕራፍ ሶስት ላይ የመጨረሻውን የምዕራፉን ክፍል በተለይ የመጨረሻውን ቁጥር ነው ትኩረት አድርጌ የምናገረው። እንደምታዩት ዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ ነው የተመሰረትኩት በክርስቶስ ማመን ለምን የሚል ጥያቄን በማንሳት ነው የምናገረው። ግን ወደ ጥያቄው ከመግባቴ በፊት ወደ ነጥቦቹ እንደ መግቢያ ጥቂት ነገሮችን መናገር እፈልጋለሁ። ይሄ የዮሐንስ ወንጌል ጸሐፊ ዮሐንስ ወንጌላዊ፣ ዮሐንስ ወይም ደግሞ ሐዋርያው ዮሐንስ ስለ ጌታ ኢየሱስ ክርስቶስ በጣም ብዙ ነገር ተናግሯል እና በጣም አስደናቂ፣ አንዳንዱ ለፊሎዞፋዊ አእምሮ ማለት ጥበባዊ ለሆነ አእምሮ መልስ የሚሰጡ ነገሮችን ሁሉ በአስደናቂ ሁኔታ ነው ያስቀመጠው ለምሳሌ በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃል እግዚአብሔር ነበረ የሚለውን ይሄ ሎጎስ የሚለውን ቃል የሚለውን ከግሪክ የፍልስፍና አጠቃቀም አውጥቶ ልክ እዚህ ጋር የእግዚአብሔር ቃል ጌታ ኢየሱስ ክርስቶስ መገለጫ እንደሆነ እና በጣም በአስደናቂ መንገድ ያ ጌታ ኢየሱስ ክርስቶስ ቃል ነበረ የተባለው ሥጋ ሆኖ በቁጥር 14 ላይ እንደተገለጠ አስደናቂ በሆነ መንፈስ ቅዱሳዊ አሰራር ጌታ ኢየሱስን ሌሎች ወንጌሎች ላይ ከተገለጠው በተለየ መልኩ ሲገልጠው ታያላችሁ። እና ይሄ ብቻ አይደለም፣ እዚህ ምዕራፍ ሶስት ላይ ስንመጣ በእርግጥ እዚህ መጀመሪያ አካባቢ ከሰዎች ጋር ጌታ ኢየሱስ ክርስቶስ ያደረጋቸውን ውይይቶች፣ ክርክሮች እና እንደ ዲቤት አይነት ነገሮችን በሙሉ ዲስኮርስ ነው የምንላቸው ተቀምጦ የምታዩት በብዛት እዚህ ዮሐንስ ወንጌል ላይ ነው እና ምዕራፍ ሶስት ላይ ሲጀምር ጌታ ኢየሱስ ክርስቶስን አንድ ሰው ሲጎበኘው ያሳየናል። ኒቆዲሞስ የሚባል ሰው መጥቶ፣ በሌሊት ነው መጥቶ ጎበኘው። እና ከኒቆዲሞስ ጋር የነበረውን ውይይት ዮሐንስ ካሰፈረ በኋላ እስከ ቁጥር 21 ድረስ ከቁጥር 22 በኋላ ጌታ ኢየሱስ ክርስቶስ ይሠራ የነበረውንና በተለይ ደግሞ ትኩረቱ መጥምቁ ዮሐንስ ጋ ሰዎች መጥተው ለመጥምቁ ዮሐንስ ለጌታ ኢየሱስ የነገሩትን ሪፖርት ተመርኩዞ መጥምቁ ዮሐንስ ስለ ጌታ ኢየሱስ የተናገረውን ነገር ነው የሚናገረው። እና ሌሎች ወንጌሎች ላይ ይህም አልተጻፈም። እና በጣም አስደናቂ ነው። እና መጥምቁ ዮሐንስ ብዙ ነገር ተናግሯል። እዚህ መግቢያ ላይ ለማየት ለማስቀመጥ እንደሞከርኩት እና ዮሐንስ እዚህ ከቁጥር 22 እስከ 36 ባለው ላይ ስለ ራሱ አገልግሎት፣ ስለ ጌታ ኢየሱስ አገልግሎት እሱ ጌታ ኢየሱስ እንዳይደለ ግን ከኋላው መጥቶ እሱን ከፊት ለፊቱ ሄዶ ለእሱ መንገድ ጠራጊ እንደሆነ እና በእሱና በጌታ በኢየሱስ ክርስቶስ መካከል ከፍተኛ ልዩነት እንዳለ ተናግሮ ጌታ ኢየሱስ ክርስቶስ ከሰማይ ነው የመጣው። ከሰማይ የመጣው እሱ ሰማያዊ መልእክት ነው ያለው እና እግዚአብሔር የላከው ነው። እግዚአብሔር የላከው ሰው የሚናገረውን ነገር ነው የሚናገረው። እኔ እዚህ ሬዲዮ አገለግላለሁ በየሳምንቱ በሳምንት ሁለት ቀን እና በተደጋጋሚ አንዳንድ ጥያቄ ጠይቁኛል ሰዎች፣ እና እዚህ ጋር ያለውን ነገር ነው ብዙ ጊዜ የምነግራቸው። ምንድ ነው የሚጠይቁኝ ነከሌ ነከሌ የተባሉ ነቢያት አሉ እንዲሁ ምን ይመስልሃል ምናምን ይሉኛል። እና እኔ አሁን የነቢያቱን ስም በማንሳት አስተያየት መስጠት ብዙ አልፈልግም። ግን ነቢይ፣ የእግዚአብሔር ነቢይ መሆኑና አለመሆኑን የሚለዩበትን አንድ ቁልፍ ነገር እነግራቸዋለሁ። ይሄ ቁልፍ ነገር ምንድን ነው? ነቢዩ የሚናገረው ነገር ከራሴ አወጣዋለሁ የሚል ከሆነ ስትሬት አዌይ ይሄ ሀሰተኛ ነብይ ነው። ግን የእግዚአብሔር ቃል ነው፣ ይሄ እግዚአብሔር ተናገረኝ የሚል ከሆነ በእርግጥ እሱም መመርመር አለበት። አትሊስት ይሄ ከእግዚአብሔር ሊሆን ይችላል ብለን እናስባለን። ግን አሁን ያሉት ብዙዎቹ ነቢያት የሚባሉት፣ በኢትዮጵያ ውስጥ ያሉት ነቢያት የሚባሉት የተለያየ ሀገር እየሄዱ ያገለግላሉ። ቃል አወጣላችኋለሁ ነው የሚሉ እኔ ነግራችኋለሁ ነው የምሉት፣ እንዳውም እተነብይባችኋለሁ ሁሉ ብለው በድፍረት ይናገራሉ። ሲሲስ ኮምፕሊትሊ ራቢሽ ውሸት ነው ይሄ። እዚህ ጋር ዮሐንስ የተናገረውን ነገር ስሙ። ከላይ የመጣ እሱ ከላይ መልእክት ይዞ ነው የሚመጣው እግዚአብሔር የላከው የማንን ቃል ይናገራል ነው የሚለው። የእግዚአብሔርን ቃል ነው የሚናገረው። እኔ ራሴ እግዚአብሔርን የላከኝና የእግዚአብሔርን ቃል ነው የተናገርኩት። እሱ ደግሞ አሁን እሱ ደግሞ ከኔ የሚልቀው ደግሞ ከላይ ከሰማይ ነው የመጣው። ከላይ ነው የተላከው። የእግዚአብሔርን ቃል ነው የሚናገረው። እነዚህን መሰረታዊ ነገሮች ከተናገረ በኋላ ይሄ ከላይ የመጣው አንድ ነገር ሊደረግ ይገባል። ምንድን ነው ሊደረግ የሚገባው? ነው ብሎ የሚደመድመው ሊታመን ይገባዋል። እሱ የእግዚአብሔር ልጅ ነው መታመን አለበት ብሎ ነው የደመደመው። እና በጣም አስደናቂ፣ አስፈሪ መደምደሚያ ነው። በእርግጥ አስደናቂም አስፈሪም መደምደሚያ ነው። እና ቁጥር 36 ላይ ሲመጣ አባት ልጁን ይወዳል፣ ሁሉንም በእጁ ሰጥቶታል ብሎ ስለ ጌታ የሱስ ክርስቶስና ስለ እግዚአብሔር ያለውን ነገር ተናግሮ መንፈሱን ሰፍሮ አይሰጥም። እግዚአብሔር መንፈሱ ሳይሰፈር ነው የተሰጠው። እና ይሄንን እንዳውም በጣም አስደናቂ ትዝታውን ሁሉ ነው ዮሐንስ እዚህ ጋር የሚናገረው ጌታ የሱስ ክርስቶስን ሲያጠምቅ ያየውን ነገር እና በኋላም እናገርበታለሁ ግን ቁጥር 36 ላይ በልጁ የሚያምን የዘላለም ህይወት አለው በልጁ የማያምን ግን የእግዚአብሔር ቁጣ በሱ ላይ ይኖራል እንጂ ህይወትን አይም ብሎ ደመደመው። ይሄ የመጨረሻው የመጥምቁ ዮሐንስ እንደ ስብከት ነገር ነው እዚህ ዮሐንስ ወንጌል ላይ የተጻፈው። እና ቁጥር 36 የሚያስፈራ ቃል ቢሆንም በጣም የሚያበረታታ መልእክት አለበት እና ማየቱ በጣም ጠቃሚ እንደሆነ አስባለሁ። የቤተ ክርስቲያን ትልቁ መልእክቷ ስለ ጌታ ኢየሱስ ክርስቶስ እና በጌታ በኢየሱስ ክርስቶስ ላይ ባለው እምነት ላይ ያውጠነጠነ ነው እና ይህንን በጌታ በኢየሱስ ክርስቶስ ማመን ለምን በሚል ዋና ርዕሴ ውስጥ ጥቂት ነገሮችን መናገር እፈልጋለሁ። የመጀመሪያው በልጁ ማመን ራሱ ምንድን ነው? ዮሐንስ ምን እያለን ያለው? በልጁ የሚያምን የዘላለም ህይወት አለው ብሎ ነው የተናገረው። እና በልጁ ማመን ምን ማለት ነው? አሁን ስለ ልጁ ሲናገር ስለ ጌታ ኢየሱስ ክርስቶስ ነው የሚናገረው። ቅድም ጠቀስ ለማድረግ እንደሞከርኩት ጌታ ኢየሱስ ክርስቶስን ዮሐንስ አጥምቆታል በዮርዳኖስ ወንዝ ውስጥ እና ዮሐንስ በዮርዳኖስ ወንዝ ውስጥ ጌታ ኢየሱስ ክርስቶስን ያው ትንሽ ይሰጥ አገባ ነበር። እኔ ነኝ በአንተ መጠመቅ ያለብኝ እንጂ አንተ አይደለህም በእኔ መጠመቅ ያለብህ ብሎ ሲናገረው ነበር እ አሁን በአሁኑ ዘመን ያሉ አገልጋዮች ቢሆኑ አምላክን አጠመቁሁ ለማለት ጉራ ይነፉ ነበር። ግን ዮሐንስ እንደዛ አይነት ሰው አልነበረም። በጣም ትሑት፣ መንፈስ ቅዱስ የሚመራው ሰው ነበረ እና ጌታ ኢየሱስ አይ ፍቀድልኝ፣ ጽድቅ መፈጸም ይገባናል ብሎ ከተናገረ በኋላ ፈቀደለት፣ ተጠመቀ። ተጠምቆ ሲወጣ ሰማይ ተከፍቶ ከላይ ከሰማይ እግዚአብሔር በሱ ደስ የሚለው የምወደው ልጄ፣ በሱ ደስ የሚለኝ የምወደው ልጄ እሱ ነው ብሎ ሲናገር፣ ጌታ መንፈስ ቅዱስ ደግሞ በእርግብ መልክ እላዩ ላይ ሲያርፍ አይቷል ዮሐንስ እና እንዳውም እዚህ ዮሐንስ ወንጌልም ላይ ሌሎችም ወንጌሎችም ላይ ዮሐንስ ሲናገር እኔ እንዳጠምቅ የላከኝ እሱ መንፈስ በርግብ መልክ ወርዶ የሚያርፍበት እሱ ነው ከአንተ በኋላ የሚመጣው ብሎ ነግሮኛል ብሎ ነው የተናገረው። እና መንፈስ ቅዱስ በቀጥታ ይናገረው የነበረ ሰው ነው። እና ያንን ትዕይንት መቼም መቼም መቼም ቢሆን ዮሐንስ የሚረሳው አይመስለኝም። ይሄ በጣም አስደናቂ ትዕይንት ነበር እውነተኛ ነው የምለው ድራማ ማለት አይደለም ትዕይንት ስል እውነተኛ ክስተት ነው ታሪካዊ እውነት ነው እግዚአብሔር ከሰማይ በድምፅ ሲናገር ሰምቷል እንደገና መንፈስ ቅዱስን ደግሞ በአይኑ አይቶታል፣ በጌታ በኢየሱስ ላይ ሲያርፍ በርግብ መልክ እና ይህንን ነገር ካየ በኋላ የሰማው ነገር አሁንም ልብ ውስጥ ነው። የምወደው ልጄ፣ በእሱ ደስ የሚለኝ እሱ ነው ብሎ ነው ጌታ ኢየሱስ ክርስቶስን እግዚአብሔር ከላይ ከሰማይ ያስተዋወቀው። እና ይህንን በማሰብ ነው እዚህ ቁጥር 35 ላይ ምን ብሎ የጻፈው አባት ልጁን ይወዳል ሁሉንም አባት ልጁን ይወዳል ሁሉንም በእጁ ሰጥቶታል ብሎ ተናገረ። እና ከዛ በፊት ደግሞ እግዚአብሔር የላከው የእግዚአብሔርን ቃል ይናገራልና፣ እግዚአብሔር መንፈሱን ሰፍሮ አይሰጥም። በጣም የሚገርሙ የሚገርሙ እውነቶች ናቸው። እግዚአብሔር መንፈሱን ለሰው ሰፍሮ አይሰጥም። ምንም ጥርጥር የለውም። ሳይሰፍር ነው የሚሰጠው። ግን መንፈሱ ሳይሰፈር የተሰጣቸው ሰዎች በሙሉ አገልግሎታቸው በቃሉ ላይ የተሽከረከረ ነው። ደቀ መዛሙርቱን መመልከት ትችላላችሁ። ይሄ ከወንጌል ጀምሮ እስከ ራዕይ ድረስ ያሉትን የመጽሐፍ ቅዱስና የክርስትናን ታሪክ ስትመለከቱ መንፈስ ተሰፍሮ ያልተሰጣቸው ሰዎች ያገለገሉት አገልግሎት ነው እና እውነተኛ ነው፣ ጽድቅ ያለበት ነው፣ ትክክለኛ ነው። የማንንም ሰው ልብ ኃጢአተኛ ከሆኑ በስተቀር ያልሰበረ ያላበላሸ ወደ ስህተት ያልመራ ነው። ይሄ የመንፈስ ቅዱስ አስደናቂና እውነተኛ ስራ ነው እና ዮሐንስ አባት ልጁን ይወዳል፣ እወደዋለሁ ብሎ ሲናገር ሰምቷል። እና ሁሉንም ደግሞ በእጁ አሳልፎ ምን አድርጎታል? ሰጥቶታል ብሎ ተናገረና ከዛ በመቀጠል ነው ይህን ልጁን ምንድነው ማድረግ ያለብን የሚለውን ነገር ለሰዎች ሁሉ ሲናገር በልጁ የሚያምን የዘላለም ሕይወት አለው። በልጁ ማመን አለባችሁ ሰዎች። እናንተ መታችሁ፣ ስለ ኢየሱስ ሪፖርት ያደረጋችሁልኝ የእኔ ደቀ መዛሙርት የምትከተሉኝ፣ በጣም ብዙ ሺህ ሰዎች እየመጡ ይሰሙታል። እየተናገረ ያለው በልጁ የሚያምን የዘላለም ሕይወት አለው። ግን በልጁ ማመን ምንድን ነው? አሁን ይህንን ጥያቄ ሳነሳ አንዳንድ ነገሮችን ልናገር ፈልጋለሁ። በልጁ ማመን የሚባለው ነገር ውስብስብ ነገር አይደለም። ነገር ግን ቀላል አይደለም። ውስብስብ አይደለም፣ ቢሆንም ቀላል አይደለም። ውስብስብ ባይሆንም ቀላል አይደለም ለማለት ነው የፈለግኩት። ውስብስብ አይደለም። ውስብስብ ባይሆንም ቀላል ግን አይደለም እና ቀላል አይደለም። ምክንያቱም በልጁ ማመን ማለት ዝም ብሎ ስለ ክርስትና በሚነገር እውነት ላይ ተመስርቶ ኦ፣ ልክ ነው ዛት ሜክስ ሴንስ ይሄ ሴንስ የሚሰጥ ነው ስሜት የሚሰጥ ነው የምንለው ነገር አይደለም። እንደዚህ አይነት አባባል ወይም ደግሞ ይሄ ስሜት ሊሰጥ ይችላል ብሎ ከቡድን ጋራ መደባለቅ አይነት ነገር አይደለም። በልጁ ማመን ስሜት የሚሰጥ ነገር ነው፣ ይሄ ሴንስ የሚሰጥ ነው ብሎ መስማማትና ክለብ እንደመደባለቅ ነገር ቢሆን ምንድን ነው የሚያፈራው መሰላችሁ? አፋዊ ክርስቲያኖችን ነው የሚያፈራው። ዛሬ የቤተ ክርስቲያን ትልቁ ችግር አፋዊ አማኞች መኖራቸው ነው። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 15 እና በማርቆስ 7 ላይ ከተናገራቸው አስደናቂ ንግግሮች አንዱ ይሄ ሕዝብ አለ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው አለ። አፋዊ አማኞች ነበሩ ብዙዎቹ አማኞች ያን ጊዜ እና ይሄ ሴንስ ይሰጣል ብሎ መስማማትና መቀመጥ ክርስቲያን አያደርገውም አንድን ሰው። እና በልጁ ማመን ማለት እንደዚህ አይነት ነገር አይደለም። በልጁ ማመን እንደዚህ አይነት ነገር ቢሆን ምንድን ነው የሚሆነው መሰላችሁ? ራስን አያስክድም ማለት ነው። ጀስት የሃይማኖት እምነት እንደምንለው አይነት ነው የሚሆነው፣ እንደ አይሁዳውያኑ እምነት። ታዲያ በእግዚአብሔር ልጅ ማመን ማለት ምን ማለት ነው መሰላችሁ? የደህንነታችን ምንጭ የደህንነታችን ምክንያት፣ የደህንነታችን መሰረት፣ የደህንነታችን ማለትም ከእግዚአብሔር ጋር ታርቀን የእግዚአብሔርን ጸጋ የማግኛታችን በርና መንገዱ እሱ ነው ብሎ ባይምሮ ኮንቪንስድ መሆን ነው። መቅ ይሄ ባይምሯችን አምነን መገኘት ማለት ነው። እና ጌታ ኢየሱስ ክርስቶስ እሱ ብቸኛ እና በሁሉ ላይ ብቁ የሆነ አዳኝ ነው ብሎ መቀበል ማለት ነው። ይሄንን በልጁ ማመን የሚለው ነገር የእኛን ብልሹነት፣ እኛ በተፈጥሯችን ብልሾች ነን። በኃጢአት ነው የተወለድነው። በእርግማን የተወለድን እርጉማን ነን በተፈጥሯችን። የእኛን እርጉምነት ብልሹነት፣ ኮራፕትድ የሆነውን ህይወታችንን ሊያስወግድና አጥርቶ ከእግዚአብሔር ጋር አስታርቆ እግዚአብሔር ለፈጠረን ለመጀመሪያው ዓላማ ሊያዘጋጀንና ብቁ ሊያደርገን የሚችለው እሱ ብቻ ነው ብሎ በአይምሮም በልብም መቀበልና ማመን ነው። እሱ ብቻውን ባለጸጋ እና ሙሉ ደህንነት፣ የኃጢአት ይቅርታ ሰጥቶ ከእግዚአብሔር ጋር ያስታርቀኛል ብሎ ማመን ነው። አሁን ዮሐንስ ይህንን ነው የሚናገረው። በልጁ የሚያመን የዘላለም ህይወት ይኖረዋል። ግን ምን አይነት እምነት? ዝም ብሎ ኢትሜክስ ሴንስ የሚል አይነት እምነት አይደለም። በትክክል እውነት ነው ብሎ በልብና በአይምሮ ተቀብሎ መገኘትን የሚጠይቅ ነገር ነው። ታዲያ አሁንም እቀጥልበታለሁ። ይሄ በልጁ ማመን የሚለውን ያ ይሄ መረዳቱ አሁን የነገርኳቸው መረዳቶች በሙሉ የሚጠይቃቸውን የሚጠይቁትን እምነት ይዞ መገኘት ነው ማለትም ተስፋችንን መደገፍ የምንችለው ልባችንን ማሳረፍ የምንችለው በክርስቶስ ኢየሱስ እና እሱ በሰራው ስራ ላይ ብቻ መሆኑን የሚያሳይ ነው እና ያን ጊዜ ያን ጊዜ ነፍሳችን ትልቅ እፎይታና እረፍት ውስጥ ትገባለች እና በእሱ የእግዚአብሔር ልጅነት እግዚአብሔር ለሰዎች ልጆች ከቅድስት ድንግል ማርያም ተወልዶ እንዲሰጥ ባደረገበት ዓላማ እና በቀራኒው መስቀል ላይ እሱ እኛን ተክቶ በሰራው ስራ ሁሉ ላይ እምነታችንን መጣል ማለት ነው። ከዚህ ከዚህኛው ከዮሐንስ ወንጌል ምዕራፍ 3 በፊት ሌላ በጣም አስደናቂ ነገር ዮሐንስ ተናግሯል እዛ ጋ መጥቼ ብዙ ማብራራትም መናገርም ጊዜ አይኖረኝም በጣም የሚገርም ነው ቁጥር 29 ላይ ምዕራፍ 1 ላይ በነጋው ዮሐንስ ኢየሱስን ወደ እሱ ሲመጣ አይቶ ሊጠመቅ ሲመጣ እንዲህ አለ ይላል እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ነው የተናገረው የዓለምን ኃጢአት፣ የሰዎችን ኃጢአት ከውስጣቸው ነቅሎ የሚያስወግድ የእግዚአብሔር በግ ነው። የእግዚአብሔር በግ ነው፣ በቀራንዮ መስቀል ላይ እኛን ተክቶ መስዋዕት ለመሆን የተሰጠ። እነዚህ እነዚህ ሁሉ ነገሮች ያሉበት እውነታ ነው። እና እንግዲህ በዚህ በእግዚአብሔር ልጅ በእግዚአብሔር በግ በተባለው የዓለምን ኃጢአት ለማስወገድ ለእኛ በተሰጠው በክርስቶስ ላይ እምነታችንን ስንጥል ነፍሳችን ፎይትልና ይትልና ከኃጢአት ጭንቀት ከኃጢአት የተነሳ ከመጣ የበደለኝነት ወቀሳና አስፈሪ ውጤት እግዚአብሔር አምላካችን ነፃ እኛን የሚያደርግበት መንገድ ነው በልጁ ማመን የሚባለው ነገር። ስለዚህ እኛ እሱ እንደሚያስፈልገን በትክክል በማወቅ በሌላ በምንም መንገድ ደህንነት እንደማናገኝ፣ ደህንነት የሱ ስራ ውጤት ብቻ እንደሆነ የሌላ የማንም ስራ ውጤት አይደለም። የመልአኩ ገብርኤል የመልአኩ ሚካኤል ስራ ውጤት አይደለም። የፓስተር ከሌ የሽማግሌ ከሌ ስራ ውጤት አይደለም። የጌታችን የኢየሱስ ክርስቶስ ስራ ውጤት ብቻ መሆኑን በመገንዘብ በሱ ላይ እምነታችንን መጣል ማለት ነው። ሌላ መጨረሻ የምናገረው ቃል አለ የመንፈስ ቅዱስ ውስጣዊ አሰራርንም ይጠይቃል። በሱ ማመን ምንድን ነው የሚለው? መንፈስ ቅዱስ የእግዚአብሔርን ቃል ስንሰማ በውስጣችን ምን ያደርጋል? ከኃጢአተኝነትና ከበደለኝነት ስሜት ነቅተን ምን እንድንሆን ያደርጋል? የሚያስፈልገን ነገር በክርስቶስ ማመን በክርስቶስ ማረፍ እንደሆነ እንድናይ ያደርጋል። ብዙ ሰዎች የመንፈስ ቅዱስ ነገር በተመለከተ የሚሳሳቱት መንፈስ ቅዱስ ይህንን ትልቅና ድንቅ ስራ እንደሚሰራ ባለማወቅ ነው። እና ጌታ መንፈስ ቅዱስ አይምሯችንን ይከፍታል። ልባችንን ይከፍታል። መረዳታችንን ይከፍታል። እና ምንድን ነው በእንግሊዝኛ የምንለው ኩከን ያደርገናል። ከሞት ወደ ሕይወት ያነቃናል። እና ያ የማንቃት ስራ የሰዎች ስራ አይደለም። እኔ በጩኸት ላመጣው የምችለው ስራ አይደለም። ጌታ መንፈስ ቅዱስ ቃሉ ሲነገር በሰው ልብ ውስጥ ገብቶ የሚሰራው ስራ ነው እና እነዚህ ሁሉ ነገሮች ያሉበት ነገር ነው። በልጁ ማመን ምንድን ነው የሚለው፣ የመንፈስ ቅዱስ ስራ ነው። ጌታ ኢየሱስ ክርስቶስ ከሰማይ መጥቶ በምድር በሰዎች ሕይወት ውስጥ የተገለጠበት ዋና ምክንያት ይሄ ነው። ግን እነዚህን ሁሉ ነገሮች አይቶ በክርስቶስ ስራ፣ በልጅነቱ እና ለሰዎች በሰራው ነገር ላይ እምነትን ማሳረፍ ማለት ነው በልጁ ማመን። ግን ውጤቱ ምንድን ነው? የሚቀጥለው ነጥቤ ይሄንን ያሳያል። በልጁ የማመን ውጤት በልጁ የማመን ውጤት ቁጥር 36 ላይ፣ አሁን ዮሐንስ ወንጌል ምዕራፍ 3 ቁጥር 36 ነው እያሳየኋቸው ያለው። ይቅርታ ትንሽ ጉንፋን ይዘኝ ስለነበር መለስ ቀለስ እያልኩ አፍንጫዬን እዳሰሳለሁ። ይቅርታ። በልጁ የሚያምን የዘላለም ሕይወት አለው ብሎ ነው ዮሐንስ የተናገረው። እና በልጁ ማመን ምንድን ነው የሚለውን ካየም በኋላ በልጁ ማመን ውጤት አለው ወይ? ዮሐንስ ከነ ውጤቱ ነው የሚነግረን። በልጁ የሚያምን የዘላለም ሕይወት አለው። ዝም ብሎ የሆነ ነገር አይደለም። በልጁ ማመን ዝም ብሎ ሃይማኖተኛ ወደ መሆን አይደለም የሚያመጣን፣ በጣም አስደናቂ የሆነ ለውጥ ውስጥ ነው የሚያመጣን ውጤት ውስጥ ነው የሚያመጣን። እና ይህንን በደንብ ለማስረዳት እንድችል አንደኛ ዮሐንስ ምዕራፍ አምስት ከቁጥር 10 እስከ 13 የተጻፈውን ማንበብ አለብኝ። ምን ይላል መሰላችሁ? አንደኛ ዮሐንስ ላይ በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክር ስላላመነ እራሱን እግዚአብሔርን ሐሰተኛ አድርጎታል ይላል። እግዚአብሔርም የዘላለምን ህይወት እንደሰጠን ይህም ህይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ህይወት አለው። የእግዚአብሔር ልጅ የሌለው ህይወት የለውም። በጣም አስደናቂ እውነት ነው። የዘላለም ህይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን ጽፌላችኋለሁ ብሎ ዮሐንስ ይናገራል። ይሄ የዮሐንስ ወንጌልን የጻፈው ዮሐንስ ነው ይህንንም መልእክት የጻፈው። እና ታያላችሁ መልእክቱ በልጁ በማመን ላይ አንድ ላይ የተያዘ ወይም ደግሞ ድርና ማግሆኖ የተሰራ ነገር እንደሆነ ታያላችሁ። እና በልጁ የሚያምን የዘላለም ህይወት አለው ዮሐንስ የሚነግረን እንግዲህ፣ አሁን እኛ እያየነው ባለነው ጥቅስ መሰረት በልጁ ማመን የሚባለው ነገር አስደናቂ ዘላለማዊ የመንፈስ ቅዱስ ስራ ነው። እና እኛ ደግሞ ታዘን የምናደርገው ነገር ነው፣ ግን ውጤት አለው ይልና፣ ይሄ ውጤቱ አማኝ የሚኖረውን ነገር የሚያሳየ ነው። ተመልከቱ አሁን በልጁ የሚያምን ብሎ የዘላለም ህይወት አለው ነው የሚለው። በጌታ በኢየሱስ ክርስቶስ ያመነ ሰው የሚኖረው ነገር ነው። እኔ አለኝ የሚለውን ነገር ነው የሚናገረው። ይሄ የኔ ነው፣ ንብረቴ ነው፣ ይሄ በእኔ ውስጥ ያለ ነገር ነው የሚለውን ነገር ነው የሚናገረው እና አንድ አማኝ የሚኖረው የራሱ የሚያደርገው ወይም ተቀብሎት በእጁ የሚይዘውን ነገር ነው የሚያሳየን። ልክ ተግባራዊ የሆነ ነገር ነው ይሄ። እና ይህን ነው እየገለጠ ያለው። እና ራሱ ምንድን ነው ይሄ አማኙ የሚኖረው የእኔ የሚለው ሀብቴ፣ ንብረቴ ነው የሚለው ነገር ምንድን ነው? የዘላለም ህይወት ተብሎ ነው የተጠቀሰው። ይሄ የዘላለም ህይወት እንዴት ነው ሊገለጥ የሚችለው የአማኙ ህይወት ውስጣዊና መንፈሳዊ ለውጥ የተካሄደበት ሆኖ ጊዜያዊ አይደለ ዘለቄታዊ የሆነ የማያቋርጥ ሳያቋርጥ በህይወቱ የሚቀጥል ማለት እዚህ ምድር ላይ ያለው ህይወታችን እንኳን ቢቋረጥ ለዘላለም የማያቋርጥ የህይወት ግንኙነት ውስጥ ነው የሚገባ ማለት ነው። በጣም አስደናቂ ነው። በቋንቋ ምናልባት ለመግለጥ ሊከብድ ይችል ይሆናል ግን ይሄው ነው ያለኝ መግለጫ ነ የዘላለም ህይወትን ነው የራሱ የሚያደርገው አንድ በልጁ የሚያምን ሰው። እንደምታውቁት በዚህ ምድር ላይ ሁሉ ነገር ጊዜያዊ ነው። ሁሉ ነገር የወራት ነው። ሁሉ ነገር አላፊ ነው እና በዚህ በጊዜያዊ ነገር በተውጠነጠነች እና በዚህ በጊዜያዊ ነገር ላይ በምትሽከረከር ዓለም ውስጥ ዘላለማዊ ሕይወትን ማግኘት አስደናቂ ነው። ከአይምሮም በላይ የሆነ ነገር ነው። ይሄ ደግሞ ሊሆን የሚችለው በአንድ እና በአንድ መንገድ ብቻ ነው። በልጁ በማመን ነው። በማን? በጌታችን በመድኃኒታችን በኢየሱስ ክርስቶስ በማመን ነው። ግን አንድ ጥያቄ መጠየቅ ይቻላል። ይሄኛውን ስላይድ ከማለፌ በፊት በልጁ ያመነ ሰው የዘላለም ህይወት ነው የሚያገኘው፣ የራሱ የሚያደርገው እና ውስጣዊ መንፈሳዊ ለውጥ ተካሂዶበታል በጌታ በመንፈስ ቅዱስ አስደናቂ አሰራር የተነሳ እና ይሄ ኃጢአተኝነቱ በሙሉ የኃጢአተኝነትና የበደለኝነት ሸክሙ ከላዩ ላይ ተንከባሎለታል። ግን ይህንን ነገር በእርግጥ አንድ ሰው ሊያውቀው ይችላል ወይ? አሁን ይህንን ጥያቄ መጠየቅ አስፈላጊ ነው። ለምንድን ነው አንደኛ ዮሐንስ ምዕራፍ አምስት ቁጥር አስርን የጻፍኩበት ምክንያት ይሄ ነው። ይሄ ነው ምክንያቴ እና አንደኛ ዮሐንስ ምዕራፍ አምስት ቁጥር 10ን እንደገና ማንበብ አለብኝ። ተመልከቱ፣ በእግዚአብሔር ልጅ የሚያምን ብሎ ምን አለው ይላል በነፍሱ ምስክር አለው። ታያላችሁ። እንደገና ቁጥር 11 ላይ እግዚአብሔርም የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው ብሎ ነው የሚናገረው። እርግጠኛ ነገር ነው በውስጣችን ምስክርነት የሚሰጥና ያለው ነገር ነው። በልጁ በማመን የሚመጣው ውጤት እና በጣም አስገራሚ ነው። በጌታ በኢየሱስ ክርስቶስ በልጁ የሚያምን ሰው በውስጡ ምስክርነት አለው። እና ማንም ሰው መጥቶ እናንተ አታምኑም ከእግዚአብሔር አይደላችሁም ቢል ውስጣችሁ ምን ይላል ነው የሚለው ውስጣችሁ ነፍሳችሁ አይ እኔ አማኝ ነኝ። በክርስቶስ በሆነው የደህንነት መንገድ በማመኔ ከእግዚአብሔር ጋር ቀጥታኛ ግንኙነት አግኝቻለሁ። ይሄ ውስጣዊ ነገሬን ማንም ሊያስቀይረኝ አይችልም የሚል አቋምና ትክክለኛ መረዳት ላይ ነው የምንመጣው። እና ለዚህ ነው በነፍሱ አለና ምስክር አለሁ ማለት በውስጡ ያውቀዋል። አሁን ነፍስ የምትለውን ነገር እዚህ ጋር ጥቂት ልገልጣት ሞክሬያለሁኝ። ነፍስ የምንለው ነገር በእንግሊዝኛ ማይንድ ተብሎ የሚታወቀው ነገር ነው። በአማርኛ አእምሮ የምንለው ማለት ነው። አንጎል አይደለም፣ ወይም ደግሞ ብሬን አይደለም። ማይንድ የምንለው ይሄ ማይንድ በአማርኛ አእምሮ የምንለው የነገር ስም ነው እንጂ የቁስ አካል መገለጫ አይደለም። እና ታዲያ ነፍስ የምንለት ነገር ይሄ ማይንዳችን ተብሎ የሚታወቀው ነው። አይምሯችን ማሰቢያ አካላችን ተብሎ የሚታወቀው ነው። እና ይሄ ነፍሳችን ታዲያ የእውቀት ማዕከል ናት። ስሌት የምናሰላበት ክፍላችን ነው እና መንፈሳዊ ረቂቅ የሆነ ነገር ነው። እና በዛ በነፍሳችን ውስጥ ረቂቅ በሆነው ነገር ውስጥ ረቂቅ የሆነን ስራ እግዚአብሔር ሰርቶ ነፍሳችን ምን ታገኛለች? ታገኛለች፣ ግንዛቤ ይኖራታል። እኔ በክርስቶስ ኢየሱስ በልጁ በማመኔ የዘላለም ሕይወት አለኝ። ነፍሴ ውስጥ ምስክርነት አለኝ። ጌታ መንፈስ ቅዱስም ይህንን ነው የሚያደርገው። ሮሜ ምዕራፍ 8 ቁጥር 16 ምናልባት አንዳንዶቻችሁ በቃል ታውቁት እንደሆነ አላቅም። ምን ይላል መሰላችሁ? እኛ የእግዚአብሔር ልጆች መሆናችንን ያ መንፈስ ከምናችን ጋር ይመሰክራል ይላል። ከመንፈሳችን ጋር ይመሰክራል። ሁለቱ መንፈሶች የተለያዩት በካፒታልና በስሞል ሌተር ነው። በእንግሊዝኛው ላይ አማርኛ ካፒታልና ስሞል ሌተር የለውም እንደምታውቁት እና ያ መንፈስ ይልና ያ መንፈስ፣ ያ ስፒሪት ካፒታል ሌተር መንፈስ ቅዱስ ነው። ከኛ መንፈስ ጋር ስፒሪት ስሞል ሌተር ሎወር ኬዝ የእኛ መንፈስ ነው ማለት ነፍሳችንና መንፈሳችን የሆነበትን መንፈሳዊ አካላችንን ነው። ስለዚህ በነፍሳችን ውስጥ ያ የመንፈስ ቅዱስ ምስክርነት አለን፣ የእግዚአብሔር ስራ ምስክርነት አለን፣ የመንፈስ ቅዱስ ማህተም አለን እና ዊኖዊት ነው የሚለው እናውቀዋለን ማንም ሰው እናንተ አላወቃችሁም ብሎ ቢለን አይገባንም። ያ ንግግር እኛ ውስጣችን በደንብ ያውቋል። ለዚህ ነው አማኝ የሚባለው ሰው በጣም ልዩ የሆነ እድል ያለው እግዚአብሔር በውስጡ እየሰራበት ሰማያዊ ዘላለማዊ መንፈሳዊ ግንዛቤ ውስጥ የገባ ምናልባት በዚህ ምድር ላይ ሳይንቲስቶች፣ ፕሮፌሰሮች፣ ፈላስፋዎች ይኖራሉ፣ ከነሱ በላይ የመጠቀ መረዳትና እውቀት ውስጥ የገባ ሰው እንደሆነ ነው የምናስተውለው። በነፍሱ አለ፣ ምስክር አለው በነፍሱ። ስለዚህ አምናችሁ ከሆነ በነፍሳችሁ በነፍስሽ በነፍስህ ምስክር አላችሁ ማለት ነው እግዚአብሔር የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው ብሎ ተናግሮ እንደገና ደግሞ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም ብሎ ሁለት የተለያዩ ነገሮችን ያሳየናል እና ታዲያ ቅድም መጀመሪያ ላይ ዝም ብሎ ኢትሜክስ ሴንስ ይሄ ስሜት የሚሰጥ ነገር ነው የማለት ነገር ሳይሆን ውስጣዊ መንፈሳዊ ለውጥ የሚያመጣ እምነት እንደሆነ ነው የምናስተውለው። ዝም ብሎ ጽንሰ ሀሳብ ሳይሆን እርግጠኛ የሆነ ግንዛቤን የሚሰጥ ነገር ነው። ያ ግንዛቤ ሲኖረን በነፍሳችን ምስክሮ ሲኖር ምንድን ነው የሚሆነው? ሰላማችን ይፈሳል፣ ደስታ ይኖረናል፣ ሙሉ እረፍት እና እርካታ ውስጣችን ውስጥ ይመላለሳል እና ለውጥ ስለሚኖረን ለሌሎች የይቅርታና የፍቅር ልብ ይኖረናል። መንፈስ ቅዱስ በውስጣችን የሚሰራብን ሰዎች እንሆናለን። የእግዚአብሔር ነገር ለእኛ እጅግ በጣም ክቡር ነው። ማንም ምንም ቢል ከእግዚአብሔር በላይ ቅድሚያ የምንሰጠው ነገር አይኖርም ማለት ነው። እና በጣም የሚገርም እውነት ነው። እዚህ ጋር ያለው ነገር ግን ለሁሉም ሰው አይደለም፣ ይሄ በልጁ የማመን ውጤት ምክንያቱም የማያምኑ ሰዎች ስላሉ ነው። እና የሚቀጥለው ስላይዴ በልጁ ያላመኑት ሁኔታ የሚል ነው። እና እንግዲህ እንደምታዩት ቁጥር 36 ሁለት አይነት ሰዎች እንዳሉ ነው የሚናገረው በልጁ የሚያምን የዘላለም ሕይወት አለው ብሎ በልጁ ማመን ምን እንደሆነ ውጤቱ ምን እንደሆነ አሳይቶን በልጁ የማያምን ግን የእግዚአብሔር ቁጣ በሱ ላይ ይኖራል ብሎ በጣም አስፈሪ ነገርን ነው የሚናገረው። እና የእግዚአብሔር ቁጣ በሱ ላይ ይኖራል ካለ በኋላ በጣም ጠንካራ የሆነ አወዳዳሪ ቃል እንጂን ተጠቅሞ ህይወትን አያይም ብሎ ይደመድማል። ያስፈራል። እኔ ያስፈራል። ይሄ ቃል ለሚያነቡት ሰዎች ግን እውነተኛ መልእክት ነው። ታዲያ ምንድን ነው በልጁ ያላመኑት ሰዎች ሁኔታ የሚለውን ስንመለከት ክፍሉ የሚያሳየን በልጁ ያላመኑ ሰዎች አጠቃላይ ሁኔታ እና የመጨረሻቸው ምን እንደሚመስል ነው የሚያሳየን እና በልጁ አለማመን ምንም አይደለም ብለን የምናስበው ነገር እንዳይደለ ለሰዎች ሁሉ ወንጌል እንዲሰሙ ወደ እግዚአብሔር እንዲመጡ ግድ ማለት ያለብን ነው። ኦፍኮርስ ኢምፖዝ አናደርግም፣ ተጽዕኖ አንፈጥርም። ግን መለመን ያለብን፣ መናገር ያለብን፣ ማስረዳት ያለብን ከዚህ አስደናቂ እውነታ የተነሳ ነው። በልጁ የማያምን አሁን በምድር ላይ እንዳለ በእግዚአብሔር ልጅ ባለማመኑ የሚመጣበትን ሁኔታ ነው የሚናገረው። ግን በእግዚአብሔር ልጅ አለማመን የሚባለውን ጥቂት ልናገርበት። በእግዚአብሔር ልጅ የማያምኑ ሰዎች ምን አይነት ሰዎች ናቸው? ምን ተብለው ነው የሚታወቁት የሚለውን ስንጠይቅ መጽሐፍ ቅዱስ እና ሴኩላሩም አለም ምን ብሎ ነው የሚጠራቸው? ከሃዲዎች ብሎ ነው የሚጠራቸው እና ኤቲስቶች የሚባለው መጠሪያ ነው የተሰጣቸው። እግዚአብሔር የለም ይላሉ የለም ብለው ያስባሉ። የለም ብለው ያስተምራሉ። በእንግሊዝ ሀገር አንድ በጣም የታወቀ ኤቲስት አለ። ሳይንቲስት ነው። ዶክተር ሪቻርድ ዶኪን ይባላል። ብዙ እግዚአብሔርን ሊያስክዱ የሚያስችሉ በሱ ሀሳብ መጽሐፍቶችን ጽፏል። እና እያረጀ ነው ሰውየውና በጣም ባረጀ ቁጥር ሰዎች ክርስቲያኖች ተሰብስበው አንዳንድ ቻሌንጅ የሚያደርጉ ጥያቄዎች በጠየቁት ቁጥር በጣም አግሬሲቭ፣ ተናዳጅ፣ ተቆጪ፣ ተሳዳቢ ወደ መሆን ደረጃ መጥቷል። እና እኛ ምን እንላለን? ኤቲዝም አሁን ግሎባል ኤቲዝም በጣም አግሬሲቭ እና በጣም በመራራ ሁኔታ ጸረ ክርስትናን እያስፋፉ እንደሆነ ነው የምናውቀው። እና በቅርቡ ታዲያ አንድ ያነበብኩት ዜና ነበረ በትምህርት ቤቶች ውስጥ በእንግሊዝ ሀገር ሊሰራጭ የሚችል በሌሎችም ሀገሮች ማለት ነው ሕፃናትን የክህደት ትምህርት የሚያስተምር ካሪኩለም አዘጋጅቷል፣ አሁን በቅርቡ እና በጣም ብዙ ሰዎች እየተነጋገሩበት ነው። የትምህርት ሚኒስቴሮች ይቀበሉታል አይቀበሉትም? ከተቀበሉት በቃ ልጆቻችን በሙሉ አይምሯቸው ታጠበ፣ እንዴት እናደርጋል? እንደዛ የሚባል ክርክሮች ነበሩ እና ገና ይፋ አልሆነም። ግን ስርዓተ ትምህርት ቀርጾ የልጆች ልክኛ ሰንደይ ስኩል እንደምናስተምር እንደዛ አይነት ነገሮች እያዘጋጁ ነው ግን መጽሐፍ ቅዱስ እግዚአብሔርን እግዚአብሔር የለም ብለው የሚክዱ ሰዎች ምንድናቸው ብሎ ነው የሚናገረው መሰላችሁ? መዝሙር 14 እና መዝሙር 53 በቀጥታ መዝሙር 14 በመዝሙር 53 ላይ የተደገመ ነገር ነው የሚመስለው፣ ትንሽ ልዩነት ያላቸው ሁለቱም ሲጀምሩ ሰነፍ በልቡ ምን ይላል ብሎ ነው የሚናገረው፣ አምላክ የለም ብሎ ይላል ይላል እና ይህ የስንፍና የአእምሮ መጉደል ምልክት ነው እንጂ የማሰብ የመመራመር ምልክት ነው ብለን ልንወስደው የማንችለው ነገር ነው። ሮሜ ላይ ሐዋርያው ቅዱስ ጳውሎስ ሲናገር በዚህ ዓለም ያሉ ሰዎች ስለ እግዚአብሔር ሁሉ ነገር ከተፈጠሩት ነገሮች ታውቆ ግልጽ ሆኖ እየታየ በኃጢአተኝነታቸውና በኃጢአተኝነት ስሜታቸው ወይም ደግሞ በኃጢአተኝነት ታውረው ግልጽ የሆነውን ነገር ሰዎች እንዳይረዱት ለመጨቆን ሰፕረስ ለማድረግ ጥረት ያደርጋሉ፣ ይላል። እና ልክ ይሄ ነው እየሆነ ያለው አሁን በዓለማችን ላይ የእግዚአብሔር ነገር ስውር ነው አይደለም ከተፈጠሩት ነገሮች ሁሉ እንኳን ግልጽ ሆኖ ይታያል እንደውም ምንድን ነው ሐዋርያው ቅዱስ ጳውሎስ የሚለው የዘላለም ኃይሉ ታላቅነቱ ክብሩ ጥበቡ እነዚህ ሁሉ የአምላክ መገለጫዎች የሆኑት የአምላክነት ባህርያቱ መጽሐፍ ቅዱስን በማንበብ ብቻ ሳይሆን ተፈጥሮ ራሱ በየቀኑ የሚያውጃቸው ነገሮች ናቸው ብሎ ነው የሚናገረው ያንን እያዩ እግዚአብሔር የለም ማለት እንዴት በጣም ምስኪንነት ነው በዚህ በአለንበት ዓለም ውስጥ የእግዚአብሔርን ተፈጥሮ በተመለከተ ፊልም የቀረጸ በጣም አስደናቂ ሰው አለ። አስደናቂ ለዋለው ባዮሎጂስት ነው። ዴቪድ አተምብሮ ይባላል። እና ንግስቲቷ ራሱ ሎርድ ብላ ደረጃ ሰጥተዋለች የእንግሊዟ ንግስት ግን የያጠናቸው ጥናቶች ስለ አዕዋፍ፣ ስለ ባህር ውስጥ እንስሳት፣ ስለ የምድር ላይ አራዊት በሙሉ ብትመለከቱ በጣም የሚደንቅ ነው። ያንን ሁሉ ያየ እያንዳንዱን ነገር ሲገልጽ ስንት አመት እያለ ነው የሚገልጸው? እነዚህ ከስምንት ሚሊዮን አመት በፊት ይህንን ተምረው ዴቨለፕ አድርገውታል ይላል። ይሄ በጣም የሚገርም ነገር ነው። እነዚህ ባህሪያቸውን በኢቮሉሽን ያገኙት እያለ ይናገራል። እግዚአብሔር የሚባልና ተፈጥሮ የሚባለው በፍጹም ለማንሳት አይፈልግም። በጣም አስደናቂ ነገር እያዩ ሰዎች አይናቸው እንደዚህ የታወረበት ደረጃ ላይ ካሉ ኦፍኮርስ፣ ሰነፍ በልቡ አምላክ የለም የሚለው ትክክለኛ መገለጫቸው ነው። እና እነዚህን ሰዎች አሁን ዮሐንስ እዚህ ጋር ሲናገር በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክር ስላላመነ ሐሰተኛ አድርጎታል። እንደውም እነዚህ ሰዎች በጌታ በኢየሱስ ክርስቶስ ባለማመን እግዚአብሔርን ምንድን ነው እያሉት ያሉት? አንተ ሐሰተኛ ነህ፣ አንተ የሰራኸው ነገር ትክክል አይደለም፣ አናምንህም፣ አንፈልግህም እያሉ የሚሉ አይነት ነገር ውስጥ ነው ያሉት የሚለውን ነገር ነው የሚያስረዳ ልክ አይደለህም የሚል ውስጣዊም ውጫዊም አገላለጥ አላቸው ይሄ ደግሞ የክደት ህይወት ልምምድ ውስጥ አስገብቷቸዋል በጣም ጨካኞች ናቸው ራስ ወዳዶች ናቸው የሰይጣን እምነት ተከታዮች ናቸው እግዚአብሔር የለም ይላሉ እንጂ ውስጥ ውስጡን ደግሞ የሚያመልኳቸው አማልክቶች የጥንቆላ አሰራሮች አሏቸው ይሄ ትክክለኛ ነገር ነው የምነግራችሁ። እግዚአብሔርንና እምነቱን ይጠላሉ። ክርስትናን ከምድር የሚጠፋበትን ጊዜ እና ሁኔታም እያዘጋጁ ነው። በደንብ በትክክለኛው መንገድ እየሰሩ ነው። እግዚአብሔር የሚባል ነገር የለም፣ መንግስተ ሰማይ መውረስ የሚባል ነገር የለም ብለው ይላሉ፣ ለሰዎችም ያስተምራሉ። ሰዎች ተስፋ ቢስ ሆነው በተስፋ ቢስነት እስር ቤት ውስጥ ሆነው እንዲኖሩ እያደረጉ ነው። ታዲያ በዓለም ላይ ተከስተዋል ለተባሉ ትልልቅ እልቂቶች ምክንያቶችና ዋነኛ አንቀሳቃሾች እነዚህ ከሃዲዎች ናቸው። ለምሳሌ የኢቮሉሽን ትምህርት ከተጀመረ በኋላ የኢቮሉሽንን ጽንሰ ሀሳብ በመያዝ የመጀመሪያው ጦርነት የዓለም ጦርነት፣ ፈርስት ወርልድ ዋር የምንለው፣ ሁለተኛው የዓለም ጦርነት በእነዚህ በካሃዲዎች አማካኝነት የተቀናበረና ብዙ ሚሊዮን ሰዎች እንዲሞቱ ምክንያት የሆነው ክህደት ነው። ስለዚህ ያላመኑት ሰዎች እንደዚህ አይነት ሁኔታ ውስጥ ነው ያሉት፣ የስንፍና የህይወት መርሆ ውስጥ ነው ያሉት። ጸረ እግዚአብሔር እና የክህደት የህይወት መርሆ ውስጥ ነው ያሉት። ቀላል ተጽዕኖ የላቸውም። በጣም ከፍተኛና አስፈሪ አፍራሽ ተጽዕኖ ነው ያላቸው። ግን ሁኔታቸውን እንደዚህ ስንም ከተመለከትን በነሱ ላይ ታዲያ ከክህደታቸው የተነሳ ምንድን ነው የሚኖርባቸው የሚለውን ጥያቄ ሐዋርያው ዮሐንስ በዚህ ከመጥምቁ ዮሐንስ ንግግር ተነስቶ ያሰፈረውን ነገር እንመለከታለን ቁጥር 36ን እንደገና ላንብብላችሁ በልጁ የሚያምን የዘላለም ህይወት አለው በልጁ የማያምን ግን የእግዚአብሔር ቁጣ በሱ ላይ ይኖራል እነዚህ ሰዎች ውስጥ የሚኖር ነገር አለ ነው የሚለው አሁን ይሄ ያስፈራል ያልኳችሁ ነገር ነው መጽሐፍ ቅዱስ ብዙ የሚያስፈሩ ሀረጎችና መግለጫዎች አሉት። ከነዛ ውስጥ አንዱና ዋነኛው ይሄ ነው። በልጁ የማያምን በጌታ በኢየሱስ ክርስቶስ መምጣት፣ ስጋል መልበስ፣ ሰው መሆን፣ ፍጹም ሰው ፍጹም አምላክ ሆኖ መገለጥ እና በቀራኒው መስቀል ላይ ስለኛ ተሰቅሎ መሞት፣ በእነዚህ ነገሮች አለማመን አንድን ሰው የሚያደርገው ነገር አለ ወይም በአንድ ሰው ህይወት ውስጥ እየኖረ ያለውን ነገር ነው የሚገልጠው። ነው የሚለው ይሄ እውነተኛ ነገር ነው። እና በነዚህ ሰዎች ውስጥ የሚኖርባቸው ነገር አለ እላቸው፣ ላይ ውስጣቸው የሚኖር ነገር አለ። ይሄ የማን ቁጣ ነው ይለዋል? የእግዚአብሔር ቁጣ ይኖርባቸዋል። አስፈሪ ነው ነገሩ። የእግዚአብሔር ቁጣ፣ እግዚአብሔር ደስ አለመሰኘቱን የሚገልጥ ነገር ነው። የእግዚአብሔር ቁጣ፣ እግዚአብሔር ኃጢአትን መፀየፉን ከኃጢአት ጋር የማይስማማ መሆኑን ከኃጢአተኞች ጋራ እግዚአብሔር ኅብረት ሊያደርግ የማይችል መሆኑን ኃጢአትን እግዚአብሔር የሚቀጣ በራሱ ቁጣ የሚቀጣ በራሱ ቅጣት የሚቀጣ መሆኑን የሚያሳይ ነገር ነው። የእግዚአብሔር ቁጣ የእግዚአብሔርን ፍርድ የሚያሳይ ነገር ነው። ይሄ ነው በእነሱ ውስጥ ምን የሚያደርገው የሚኖረው ነው የሚለው ይሄ ብዙ ሰዎችን ነው የሚያጠቃልለው። የእግዚአብሔር ቁጣ ከአንድ ሰው ጋራ ካለ እግዚአብሔር ከዛ ሰው ጋራ የለም ማለት ነው። እግዚአብሔር ከዛ ሰው ጋራ የለም ማለት ደግሞ በጣም አስፈሪ ነው። ምክንያቱም ከማን ጋራ እንድንሆን ወይም እንዲሆኑ ሰዎችን ይወስዳቸዋል፣ በቀጥታ ከዚህ ዓለም ገዢ ከሰይጣን ጋራ አብረው እንዲሰለፉና በሱ ቁጥጥር ስር እንዲሆኑ የገዛ ልባቸውን ሀሳብ እያደረጉ እንዲኖሩ መረን ውስጥ የሚያስገባቸው ነገር ነው። የእግዚአብሔር ቁጣ ያለባቸው ሰዎች የሚኖሩት ኑሮ በጣም አሳዛኝ ነው። ልክ እንደ እንስሳ አይነት ኑሮ ነው የሚኖሩት። በቁማቸው የሞቱ ናቸው። የእግዚአብሔር ቁጣ ያለባቸው ሰዎች እያሉ የሌሉ ናቸው። ሰላም የሚባል ነገር የላቸውም ረፍት የሚባል ነገር የላቸውም ደስታና እውነተኛ ትክክለኛ የሆነ የህይወት አመለካከት በፍጹም የላቸውም እኔ አሁን የምሰራባቸው ቦታዎች አሉ እና ብዙዎቹ በጣም ነው የሚያሳዝኑት ከእንስሳ የማይሻል ኑሮ ነው የሚኖሩት የእግዚአብሔር ቁጣ በትክክል በላያቸው ላይ እየኖሩባቸው እንደሆነ ታያላቸው ረፍት የሚባል ነገር የላቸውም ሰላም የሚባል ነገር የላቸውም በጭራሽ በጣም የሚያሳዝን ነው። ስለዚህ የእግዚአብሔር ቁጣ ያለበት ሰው ምንድን ነው የሚመስለው ብላችሁ ብትጠይቁኝ፣ በጨለማ የሚርመሰመስ ፍጡርን ነው የሚመስለው። የእግዚአብሔር ቁጣ ያለበት ሰው የሚሄድበትን አቅጣጫ አያውቅም። የሚያስደስተውን ነገር አያውቅም። የሚያስከፋውን ነገር አያውቅም። ሁሉ ነገር ለሱ ትክክል ነው የሚመስለው። ጨለማ ራሱ ትክክል ነው የሚመስለው። ግን ምንም ነገር መለየት በማይችልበት ሁኔታ ውስጥ እያለ አንተ ሰው የእግዚአብሔር ቁጣ እኮ አጋጥሞሃል፣ በእግዚአብሔር ቁጣ ውስጥ ነው ያለኸው ብላችሁ ብትሏቸው አይሰሟችሁም፣ መስማትም አይፈልጉም። ምክንያቱም የእግዚአብሔር ቁጣ በላያቸው ላይ ስላለ ነው። አንዳንዶች የሚያዩት እና ማስተዋል ማየት የሚፈልጉት ውጫዊ ስኬትን፣ ውጫዊ ብልጽግናን፣ ውጫዊ ጊዜያዊ መሳካትን ብቻ ነው ከእግዚአብሔር ጋር ያለኝ ነገር ምንድን ነው የሚመስለው የሚለውን አይመዝኑም። የእግዚአብሔር ቁጣ ያለባቸው ሰዎች እንደዛ ናቸው። የሚገርም ነው ይሄ እግዚአብሔር የምንለው አምላክ ግን የሚገርም ነው። ቁጣ ያለባቸውን ሰዎች ራሱ ወደ ፍቅሩና ወደ ምሕረቱ እንዲመጡ በወንጌል አገልግሎት በኩል ይጋብዛል። አሁን የቤተ ክርስቲያን መኖር ትልቁ ምክንያት ይሄ ነው። እኛ አማኞች በዚህ ምድር ላይ የምንሰጠው ምስክርነት ዋናውና አንደኛው በእግዚአብሔር ቁጣ ውስጥ ያሉ የእግዚአብሔር ቁጣ የሚኖርባቸውን ሰዎች ዝም ብሎ በስሜትና በሐሰት ትንቢት ይሳካልሃል፣ ይሆንልሃል ማለት ሳይሆን ከዚህ ካለህበት ቁጣ ውጣ፣ እግዚአብሔር እንድትወጣ መንገድ አዘጋጅቶልሃል ብለን እንድንነገር ነው እግዚአብሔር እዚህ ምድር ላይ ያስቀመጠን እና የእግዚአብሔር ቁጣ ያለባቸው ሰዎች ሞልተዋል። በጣም ብዙ ናቸው። እና ህይወታቸው እስር ቤት ውስጥ እንዳለ በብዙ ነገር ውስጥ በብዙ ነገር ቁጥጥር ውስጥ ነው ያሉት። የመጨረሻ ፍርድ እስከሚፈጸም ድረስ፣ ሲኦል እስከሚገቡ ድረስ በዚህ ምድር ላይ ይማቀቃሉ የሚሉት ነገር አይሆንም። እየዘቀጡ ሰላም እያጡ፣ ትዳራቸው እየፈረሰ በብዙ ነገር በብዙ ምስቅልቅል ውስጥ ነው የሚኖሩት። እዚህ አሜሪካን ውስጥ ውጭ በውጭ ያለውን ኑሮ ብቻ ስትመለከቱ በጣም ያሳዝናል። ግን እስር ቤት ውስጥ ብትሄዱ የምታዩት ነገር በጣም አሳዛኝ ነው። እስር ቤቱን ሁሉ የሞላው የእግዚአብሔር ቁጣ የሞላባቸው ሰዎች ነው እና በጣም የሚገርም ነገር ነው እና በልጁ አለማመን የምን ማደሪያ ያደርገናል? የእግዚአብሔር ቁጣ ማደሪያ ያደርገናል። አሁንም እግዚአብሔር አስገራሚ አምላክ ነው ብያቸዋለሁ። አይኖቹ ለምሕረት በነሱ ላይ ቢሆኑም በወንጌል አስደናቂ መልእክትና በወንጌል ጥሪ ቢጠራቸውም በእምቢተኝነታቸው እየጸኑ በሄዱ ቁጥር የሱ መልካምነት እየራቃቸው፣ የሰላም መንገድ እየራቃቸው ከአዘቅት ወደ አዘቅት ከኃጢአት ወደ ኃጢአት ከበደል ወደ በደል እየሄዱ ራሳቸውን የሚያጠፉ እጅግ ብዙ ናቸው። አዎ ምክሩን፣ እንደናቁ ጸጋውን እንደማይፈልጉ፣ ከሰይጣንና ከርኩሳን መናፍስት ጋር እንደተባበሩ የእግዚአብሔር ጠላቶች ሆነው የሚኖሩ ሰዎች ናቸው እነዚህ በልጁ የማያምኑ ሰዎች። ስለዚህ ታያላችሁ፣ በጣም ትልቅ ክፍፍልን ነው ዮሐንስ እያሳየን ያለው በልጁ የሚያምኑ በክርስቶስ ኢየሱስ ላይ እምነታቸውን ያደርጋሉ፣ ውጤት ያገኛሉ። በልጁ የማያምኑ ከሃዲዎች ናቸው። በክህደት እንቅስቃሴ ውስጥ እያሉ የእግዚአብሔር ቁጣ መኖሪያዎች ናቸው። የመጨረሻ ነገሬ እነዚህ ሰዎች በመጨረሻ የመጨረሻው ስላይዴ ህይወትን አዩም ብሎ ነው የሚደመድመው ዮሐንስ በጣም ይህም ሌላው የሚያስፈራ ነገር ነው። የእግዚአብሔር ቁጣ በእነሱ ላይ ይኖራል ብሎ ይናገርና ነገር ግን ህይወትን በፍጹም ሊያዩ አይችሉም። የዮሐንስ መደምደሚያ ቃል በጣም አስፈላጊ መሰረታዊ ነገር ነው። ህይወትን አያዩም ብሎ ነው የደመደመው። ምን ማለት ነው? ህይወትን አያዩም የሚለው ነገር ታያላችሁ። እኛ እግዚአብሔር ሲፈጥረን ህይወትን እንድንኖር ህይወት ሰጥቶ ነው የፈጠረን እና በዚህ ምድር ላይ ህይወት ራሱን የቻለ ትርጉም፣ ራሱን የቻለ አላማ አለው። የእግዚአብሔር ቁጣ ያለባቸው ሰዎች የህይወትን ትርጉምና የህይወትን ዓላማ የህይወትን ጣዕምና የህይወትን ደስታ የህይወትን እርካታና የህይወትን አስደናቂነት በትክክል ከመረዳትና ከመገንዘብ በጣም የራቁ ውጪ የሆኑ ሰዎች ናቸው። እና ህይወትን አዩም የሚለው እዚህ በተግባር በምድር ላይ የህይወትን ትርጉምና ዓላማ ያለመገንዘብ ባዶነት፣ በጨለማ መመላለስ የመሳሰለውን ነገር የሚያገኙ ሰዎች መሆናቸውን፣ ያንን የህይወትን አወንታዊ ማለት ፖዘቲቭ ሳይድ ሊያገኙ የማይችሉ ናቸው እና በልጁ የማያምን ሰው ህይወት በጣም በጣም ምስኪን ምስኪን የሆነ ሰው ህይወት ነው። በመንፈሳዊ ነገር እና በህይወት እውነተኛ ገጽታና እውነት በኩል ደንቆሮዎች ናቸው። ጨለማ ውስጥ ነው ያሉት። እና አንዳንዶች ግን እዚህ ስላይዴ ላይ አስቀምጫለሁ። ምናልባት በገንዘብ በማግኘታቸው ወይም ደግሞ አንዳንድ ሁኔታ ውስጥ በመኖራቸው ዓለምን እየቀጨን ነው ዓለምን እየተዝናናንባት ነው፣ ምድራዊ ነገር ተሳክቶልናል ምናምን ብለው ሊሉ ይችላሉ። መጽሐፍ ቅዱስ ለምድራዊ ነገር መሳካት እና መልካም ነገርን ማየት መጥፎ ነው ብሎ አይናገርም። የኃጢአተኛው እንደዚህ አይነት አባባል ግን በትክክል ከእውነት የራቀ ነው እና ውሸት ነው። ዓለምን እየቀጩ ይመስላቸዋል ግን በከፍተኛና በአስፈሪ ህይወትን በማያዩበት መንገድ እየተመላለሱ ነው። እነዚህ ህይወትን የማያዩ ሰዎች አይም ተብሎ የተጠቀሰው በልጁ በኢየሱስ ክርስቶስ ያላመነው ሰው ነገሮችን ሁሉ የሚተረጉምበት መተርጎሚያ ዲክሽነሪው ከመጽሐፍ ቅዱስ አባባልና አነጋገር ውጭ ነው እና ስለዚህ የህይወት ትርጉሟ፣ አላማዋ፣ ጥቅሟ እና ክብሯ ሰላሟ፣ እረፍቷ፣ እርካቷ ከሱ በጣም በጣም ሩቅ የሆነች ነገር ናት። ይሄ በዚህ ዓለም ነው። በሚመጣው ዓለም ደግሞ የዘላለም ህይወት የሚባለው ነገር ውስጥ ሊገባ አይችልም። መንግስተ ሰማይ አይወርስም ማለት ነው እና ይህ ቁጥር 36 ከዚህ በላይ ማስረዘም የለብኝም። በጣም አስደናቂ ሁለት አይነት ሰዎች በዚህ ምድር ላይ እንዳሉ በልጁ የሚያምን የዘላለም ህይወት ያለው በልጁ የማያምን የእግዚአብሔር ቁጣ የሚኖርበትና ህይወት የሚባለውን ነገር ሊያይ የማይችል አድርጎ ነው የሚያቀርበው። እና አንድ ጥያቄ ጠይቄ መደምደም አለብኝ። እናንተ እንዲህ ናችሁ። በልጁ በማመን የዘላለም ህይወት ያለው ሰው ናችሁ ወይስ ምን አይነት ሰው ናችሁ? ወይስ በልጁ ባለማመን የእግዚአብሔር ቁጣ ያለበት እና ህይወትን ለማየት የማይችል ሰው ናቸው። ከነዚህ ከሁለቱ አንዱ ነው ሰው በሙሉ። እና የትኛው ጋር ነው ያላችሁት? በልጁ ማመን ውስብስብ አይደለም፣ ነገር ግን ቀላል አይደለም ብያለሁኝ ቅድም። ውስብስብ አይደለም፣ የሚገባ ነገር ነው፣ ግን ቀላል አይደለም ምክንያቱም ዝም ብሎ የአእምሮ መስማማት አይደለም። ራስን በክርስቶስ ኢየሱስ ላይ ማሳረፍ እና በእሱ ላይ በማሳረፍ አስደናቂ ውስጣዊ መንፈሳዊ ለውጥን የሚጠይቅ ነገር ነው። ያንን ደግሞ የሚያደርግ እግዚአብሔር ነው። እግዚአብሔር ያንን እንዲያደርግ ልባችንን፣ መንፈሳችንን በእግዚአብሔር እርዳታ አማካኝነት ለክርስቶስ ኢየሱስ አቅርበን ለውጠኝ ብለን መጠየቅ ይገባናል። ያን ጊዜ በክርስቶስ ኢየሱስ የሚያምኑ ለውጥ ያላቸው ሰዎች ሆነን እንድንገኝ እግዚአብሔር ያደርጋል። ይሄ አስደናቂ የእግዚአብሔር ስራ ነው። እኔ ምኞቴ እንግዲህ ጸሎቴን ለሁላችንም፣ ይህንን መልእክት በቪዲዮም ለሚያዩ ሰዎች ሁሉ ምኞቴና ጸሎቴ በልጁ በማመን የዘላለምን ህይወት እንድናገኝ በልጁ ባለማመን ያለው የእግዚአብሔር ቁጣ መኖሪያነትና ሕይወትን አለማየት የሚባለው እርግማን ከውስጣችን ተነስቶ እግዚአብሔርን እንድናምንና እንድናከብር እግዚአብሔር እንዲረዳን ነው። ጌታ ይመስገን።